ከቤንሻንጉል ጉሙዝ ክልል ካማሽ ዞን ሴዳል ወረዳ በጸጥታ ችግር ተፈናቅለው በክልሉና በምዕራብ ወለጋ ውስጥ የሚገኙ አንዳንድ ተፈናቃዮች በቂ የሰብአዊ ድጋፍ እየተደረገልን አይደለም ሲሉ ተናግረዋል። የቤንሻንጉል ጉምዝ ክልል በበኩሉ ተፈናቃዮቹ መጠለያ ውስጥ እየደገፍናቸው ነው በማለት ቅሬታው ተገቢ እንዳልሆነ አስታውቋል። የነዋሪዎቹ የተፈናቀሉበትን የሴዳል ወረዳ የጸጥታ በማሻሻልም ወደ መጡበት ለመመለስ እየሰራን ነው ብለዋል። በምዕራብ ወለጋ ውስጥ ያሉ ተፈናቃዮች ድጋፍ እንዲያገኙ በዞን ውስጥ ካሉ አመራሮች ጋር ተወያይተናል ያለው ደግሞ የኦሮሚያ ክልል መንግስት ነው። ናኮር መልካኖ ዘገባውን ያጠናቀረው እንደሚከተለው ይቀርባል። ከአንዶር በፊት ከታጣቂዎች ጥቃት በመሸሽ ከካማሽ ዞን ሴዳል ወረዳ ወደ አሶሳ መሄዳቸውን ይናገራሉ። ቄስ አዲሱ አባት እንደሚባሉ በስልክ የገለጹ አንድ አባት በአሁኑ ጊዜም በቤተ ክርስቲያን ተጠልለው እንደሚገኙ በመግለጽ ለእርሳቸውና አሶሳ ከተማ ውስጥ ለሚገኙ ሌሎችም የሴዳል ተፈናቃዮች ሰብአዊ ድጋፍ እንዲደረግላቸው ጉዳዩ የሚመለከታቸውን መስሪያ ቤቶች ሲወተውቱ መቆየታቸውን ገልጸዋል። እንግዲህ በደረሰብን የጸጥታ ችግር ቀጥታ የመጣ ነው። ወደ ክልሉ ወደ አሶሳ ነው። እዚያው የተጎዱትም እነዚያው ተጎድተው በገደልም ገደልም የመጣ ነው። አሶሳ ላይ ነው። በወቅቱ መጥተ እነዚህ ለተለያዩ ድርጅቶች አመልክተናል። ያው በወቅቱም ድጋፍ እንደሚያደርጉና መልሶ እንደሚያቆቁሙ ሀሳቦችን ምኖች ስነዘሩልን ሰላዊ መርጥም የተለያዩ ድርጅቶች ወጥ መደና መለከት ነው። በኋላ ከሶስተኛ ቀን በኋላ የመሰረተ ልማት ችግሮች እንዳሉ እርዳታ ድጋፍ ለማድረግ እዚህ ላይ አይቻልም፣ እና ወደ ባምባሲ ሄዳችሁ በመጠለያ ተቀምጣችሁ ድጋፍ እናደርጋለን አሉ። ያው የተወሰኑት ወደዚህ አዱ መንግስት ሰራተኞች ና የተለያዩ ደግሞ እንደዚህ የጤና እክል ያለባቸው ምን ያዛቸው እዚህ አሶሳ ላይ ይኖራሉ። እዚህ ያሉትንም የተለያዩ ድርጅቶች ባላቸው አቅም እንደሚረዷቸው ነው ኢንፎርሜሽን ያለው። ያው ከዚህ አብረው ከተፈናቀሉት አንዱ እኔ ነኝ። የጤና እክል አለብኝ ወደ መጠለያ መሄድ አልችልም ብዬ በወቅቱ አመልክቼ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሶሳ ገረት እውቀት የሚባል አለ። እስካሁን እነሱ ናቸው አንዳንድ ጎማ እያደረጉልኝ እና አይዞህ እያሉኝ እና ደግሞ የሚያውቁ ሰዎችም የቤት ኪራይም ም እየተባበሩ እየከፈሉ እስካሁን ድረስ እኖራለሁ። ከዚህ በኋላ ያለው ግን በጣም አስ ላይ በተመሳሳይ ሁኔታ ከዚያው የሴዳል ወረዳ ውስጥ በመፈናቀል በምዕራብ ወለጋ ዞን እነሲቢ ወረዳ መንዲ ከተማ ውስጥ ከነቤተሰቦቻቸው ቤተሰቦቻቸው ዘመድ ጋር ተጠልለው እንደሚገኙ የተናገሩት ደግሞ ማቲ ሙላቱ እንደሚባሉ የገለጹ ግለሰብ ናቸው። አቶ ማቲ የእህል ድጋፍ የተደረገልን ቢሆንም ለልጆች የሚሆን አልሚ ምግብና መጠለያ አላገኘንም ይላሉ። ከሴዳን ስንወጣ ምንም ይዘን አልወጣንም። አንዴ እህል ከሰጡን በኋላ ተመልሶ ያየን ምን ያስፈልጋቸዋል ያለን ሰው የለም የአካባቢው ሰው ላይ ጥገኛ በመሆን የሚኖሩም አሉ። አቅም ያላቸው ደግሞ ተከራይተው ይኖራሉ። ሕጻናት ያላቸው ሰዎች ወተት መግዣ የላቸውም። የሚያጠቡትም ከወተት ውጪ የተለያየ ምግብ አስፈላጊ ቢሆንም ነገር ግን ይህንን ለማሟላት አይችሉም። የሚያቀርብም የለም ብለዋል። እንዲደረግላቸው የሚፈልጉትንም እነዚህ ተፈናቃዮች አብራርተዋል። ዝናብ አለ። መጠለያው በቂ መጠለያ አይደለም። በጣም ነው የሚያሰጋው። በጣም በጣም ነው ያሰጋል። አሁን እንደነዚህ እንደነዚህ ያሉትን ሰዎች መንግስትም በተቻለው አቅም አሰባስቦ መደገፍ ያለበትን ነገር ቢደግፍ፣ ሌላም የተለያዩ ድርጅቶችም እነዚህ እነዚህም በተለይ በጤና ክብ ያለባቸውን ሽማግሌዎችን የመንግስት ድጋፍ አድርጎ ወደፊትም ደግሞ ወደ ቦታው መመለስ ካለባቸው ጥናት አድርጎ ሰላሙን አረጋግጦ አካባቢውን ቀጠናውን አረጋግጦ ማህበረሰቡን መመለስ ካለበት መመለስ ባለበት መንገድ ቢመልሱ ነጋዴውን አበረታተው የወደመበትን የከሰረውን ሽጣራም ድጋፍ አድርገው መንግስት ሰራተኛን በመንግስት ሰራተኛው ቢያደርጉ የተሻለ ነው ነው። የቤኒሻንጉል ጉሙዝ አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር ታረቀኝ ታሲሳ ቅሬታው ከመጠለያ ጣቢያ ውጭ ካሉ ሰዎች የተነሳ ነው ካሉ በኋላ ለተፈናቃዮቹ ሰብዓዊ ድጋፍ እየተደረገ ነው ብለዋል። ችግሩ ከተፈጠረ በኋላ ሰዎቹ ወደ ተለያዩ ቦታ ነው የሸሹት። በስጋት የተወሰኑት ወደ አሶሳ ነው የመጡት እንደተገለጸው ሌሎቹ ወደ መነሲቡ፣ ሌሎቹ ወደ ለታሲቡ፣ ቅልዱካራ ሌላም ቦታ ይሄዱ አሉ። በሶስት ነው የከፈል ናቸው። መንግስት ሰራተኞች አሉ፣ ተማሪዎች አሉ፣ ሌሎች ማህበረሰቦች አሉ። እነሱ ስለተፈናቀሉ ሶስቱንም ትርኢት ለማድረግ ነበር የሞከር ነው። ስለዚህ ወደ ዘጠኝ መቶ አርባ አንድ የሚሆኑ መንግስት ሰራተኛ እና መንግስት ሰራተኛ ቤተሰቦችን እዚሁ የአንድ ወር ደሞዛቸው እስከሚከፈላቸው ድረስ ለአንድ ወር የሚሆን ድጋፍ ነው ያደረግንላቸው። ሌሎችን ማህበረሰብ ካምፕ ሰርተን ወደ በኤምባሲ የሚባል ወረዳ ነው የወሰድ ነው። እዛ ድጋፍ እየተደረገላቸው ነው ያለው፣ በመንግስትም፣ በህዝብም፣ በኤንጂዎችም በሌሎችም። ስለዚህ ህዝቡ በጣም ነው የተረባረበው፣ በጣም ነው ያገዘው። በዚህ አጋጣሚ ህዝቡንም፣ ማህበረሰቡ፣ መንግስት፣ መንግስታዊ ያልሆነው ድርጅቶችንም አመስገን እንፈልጋለን። አልፎ አልፎ ግን ተደብቆ የነበሩ አሁን አንድ ወር ሁለት ወር ካለፈ በኋላ ድጋፍ ያስፈልገናል፣ የእኛ ዘመዶች እርዳታ ወስደዋል፣ ስለዚህ እርዳታ እንወስዳለን ብሎ የሚመጡ ሰዎች አሉ። እነዚህም ደግሞ አሁን በዚህ ደረጃ ላይ ደሞዝ ስለተከፈለ እርዳታ አይሰጥም ብለን እየመለስን ነው ያለነው። ግን ካምፕ የገቡ ሰዎች ከፌዳል ብቻ ሳይሆን ከጉል Ну, какая? ከአቶ ገንቤል ከኦሮሚያ የመጡ አሉ። በአጠቃላይ ወደ ሶስት ሺ ሰባት መቶ ሰማኒያ ሁለት ሰዎች የሚሆኑ ናቸው። እነሱ በሚገባ ድጋፍ እየተደረገላቸው ነው ያለው ማለት ነው። ከሴዳል ውስጥ የተፈናቀሉትን ጨምሮ በክልል ውስጥ ከሶስት መቶ ሺህ በላይ ድጋፍ ለሚሹ ተፈናቃዮች ድጋፍ እያደረግን ነው ያሉት ኮሚሽነሩ ከካማሽ በሎጀገንፎይ፣ እና ሌሎችም ቦታዎች ለተፈናቀሉ ዜጎችም ጭምር ከፌዴራል መንግስትና ሌሎችም ባለድርሻ አካላት ጋር በመሆን የሰብአዊ እርዳታ እያደረግን ነው ብለዋል። የኦሮሚያ አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር አባድር አብዳ በበኩላቸው ከቤኒሻንጉል ጉሙዝ የተፈናቀሉትን ለመደገፍ ከምዕራብ ወለጋ ዞን አመራሮች ጋር ተወያይተናል ካሉ በኋላ ተፈናቃዮች በምስራቅ ወለጋ ዞን ውስጥም እንደሚገኙ ገልጸዋል። እንደ ምዕራብ ወለጋም ቤኒሻንጉል ጉሙዝ ክልል ውስጥ የጥፋት ኃይሎች በጣሉት አደጋ ሳቢያ ተፈናቅለው ወደ ኦሮሚያ ክልል ምዕራብ ወለጋም የመጡ አሉ። ለእነዚህም በዞን ውስጥ የሚገኝ ጽፈት ቤታችን እህል እንዲሰጣቸው አድርገናል። ተጨማሪ ድጋፍ የሚያስፈልግ ከሆነም ከዞኑ አመራሮች ጋር ተነጋግረን አሁን በእጃቸው ያለውን እንዲሰጧቸው እና ከእነሱ አቅም በላይ የሆነ ደግሞ ካለ እንዲጠየቅ ተግባብተን እየሰራን ነው። በተመሳሳይ ሁኔታ ከቤኒሻንጉል ኩሙስ ክልል ተፈናቅለው በምስራቅ ወለጋም በመጠለያ ካምፕ ውስጥ ጥም ባይሆን በህብረተሰቡ መካከል እየኖሩ ያሉ አሉ ለምሳሌ በጉደያ ቢላ ውስጥ ድጋፍ እየተደረገላቸው ይገኛል። በአዲስ ሁኔታ ደግሞ ወደ ሀሮ ሊሙ ሊሙ ኤቨንቱና ጊዳ አያና ወረዳ የመጡ ስላሉ ድጋፍ እንዲደረግ እየተሰራ ነው ብለዋል። የሁለቱም ክልሎች አመራሮች ተፈናቃዮቹን ወደ መጡበት ለመመለስና ለማቋቋም በጋራ እየሰሩ መሆናቸውን ገልጸዋል። ከአንድ ወር በፊት መንግስት የቤኒሻንጉል ህዝቦች ነፃነት ንቅናቄ በሄንን ታጣቂዎች ናቸው ብሎ የሚጠራቸው ኃይሎች በሴዳል ውስጥ በርካታ ሲቪሎችን በመግደል የጸጥታ ኃይሎችና ንብረት ላይ ጉዳት ማድረሳቸውን መዘገባችን ይታወሳል። በርካታ ዜጎች የተፈናቀሉትም ይህንኑ ጥቃት ተከትሎ ነው። ለአሜሪካ ድምፅ ናኮር መልካ ካምፖ።